የህወሀት የስራ አስፈጻሚ ኮሚቴ ባለፈው ያካሄደውን ግምገማ መሰረት አድርጎ በትግራይ ክልልና በአዲስ አበባ የሚሰሩ የስራ አስፈጻሚ ኮሚቴ አባላት ይፋ አድርጓል። በዚሁም መሰረት ዶክተር ደብረጽዮን ገብረ ሚካኤል የሚገኝባቸው አምስት የስራ አስፈጻሚ ኮሚቴ አባላት በትግራይ ሲመደቡ ዶክተር አብርሃም ተከስተ የሚገኝባቸው አራት ደግሞ አዲስ አበባ እንደተመደቡ ትላንት ተገልጿል። ይህን መሰረት በማድረግ የተለያዩ ምሁራን እናነጋግረናል አንድ ስማቸው እንዲጠቀስ ያልፈለጉት ምሁር በትግራይ ያለው የፍትህ እጦትና ሌሎች ችግሮች ከሌሎች ክልሎች የባሰ ነው ይላሉ። አንድ የሆነ ግሩፕ ትግሉን ቀምቶ ወስደታል። በዚህ ምክንያት ፍትህ የለም፣ የመሰረተ ልማት የለም። በጣም ዘገምተኛ በሆኑ መሪዎች ስለሚሰራ ዘገምተኛ ነው። ራሱ በአመታት የሚመጣ እንጂ በእቅድ የሚመጣ አይመስልም። ከፍተኛ የአመራር ችግር ብቻ ሳይሆን እንቅፋት አመራራቸው ቀስ በቀስ ከ አመራር ድክመት ወጥተው ወደ እንቅፋትነት ተቀየሩ። ህዝቡ በኢንፎርሜሽን የበለጸገ ሊሆን አልተደረገ። በኢንፎርሜሽን ቢበለጽግና የራሱን እድል የራሱን ውሳኔ በራስ መወሰን ከቻለ አደጋ ነው ብለው ለስልጣናቸው አደጋ ነው ብለው ስለሚገምቱ በኢንፎርሜሽን እንዲበለጽግ ሳይሆን በፕሮፓጋንዳ ብቻ እንዲኖር ያደርጉታል። ትግራይ ውስጥ አንድ የግል መጽሔት የለም። ለይስሙላ 13 አይነት የግል መጽሔት ወጥተው ነበር። እነሱ ለይስሙላ ነበሩ፣ ጠፍተዋል። አቶ አብርሃ ገብረ አረጋዊ የተባሉ የአምደ መረብ ጸሐፊና በፖለቲካ መስክ ንቁ ተሳትፎ የሚያደርጉት አሁን እየተደረገ ያለው ለውጥ ተስፋ ሰጪ ቢመስልም እስከ ታችኛው መዋቅር ካልወረደ ግን ፋይዳ ቢስ ነው ይላሉ። አሁን በስራ አስፈጻሚ አካባቢ እና በማዕከላዊ ኮሚቴው አካባቢ የተወሰኑ ለውጣ ለውጦች አሉ እነዚህ ለውጦች ወደ ታች መውረድ አለባቸው ከህዝቡ ጋር ያለው የቢሮ ሀላፊ ነው ከህዝቡ ጋር ያለው የወረዳ አስተዳደር ነው የተለያዩ ኤጀንሲዎች የተለያዩ ድርጅቶች ሀላፊዎች ነው ህዝቡን የሚያስተዳድሩት ና ህዝቡን የሚያስተናግዱት እና ህዝቡ በጣም የተመረረው ና የተቆጣው እዚህ አካባቢ ባለው የመልካም አስተዳደር ጉድለት ስለሆነ ያ ነገር እንዲስተካከል ስራ አስፈጻሚው ከላይ ያደረገው ማስተካከያ ወደ ታች በበለጠ መውረድ አለበት ነው። ላይ ያለው ላይ ተንጠልጥሎ ከቀረ ምንም የሚያደርግ ነገር የለውም፣ የሚል አስተያየት ነው ያለው። ወደ ህዝቡ ወርዶ በትክክል ታች ህዝቡን እያቆሰሉ ያሉት አመራሮች እንዲያስተካክል አሁንም ተስፋ አለ። ያ እስካልሰራ ድረስ ግን የአሁኑ ያደረገው ገምጋም ዋጋ እንደሌለው ስለሚያስቆጥር ጥንቃቄ መወሰድ እንዳለበት እዚህ ላይ እግረ መንገዴን መናገር የመጀመሪያው ተናጋሪ ግን የሰዎች ቅያሪ ለውጥ አያመጣም በማለት ይሞግታሉ። ግምገማ ሰፊ ቅጥርቅብ ግምገማ ገብተናል ብለው ገቡ። የሰዎች ቅያሪ እያደረጉ ህዝቡና ከህዝቡ ጋር አይታረቁም። የሰዎች ቅያሪ እገለ በገለ እገለ ብሄር ኋላ በገለ ተቀየረ እገለ ብሄር በገለ ተቀየረ ብቻ እየተባለ ነው የሚወጡት ከስብሰባ ከህዝቡ ጋር አልታረቁም። ህዝቡ እኮ ምንም አያውቃቸውም። እነዚህ ሰዎች ብቻ ቤት ዘግተው እኮ ነው የሚወያዩት። ስለዚህ አሁን كم كم كهين القوال سفتوال منامن منامن بلو يه إنه لما من يشكر كم بفيت سوي غيرون أنت أنت نعرض أنا مسوي غيره أن دون ودزي أن تك هو زين برا وداد سابا يا ملاصو يقتل دخان اسمانه وقال سنزي أي تمنون بكا በትግራይ ክልል በተለይ በመቀለ ከተማ ህዝቡ የስራ አጥነት፣ የፍትህ እጦት፣ የመልካም አስተዳደር ችግር ተደማምረው መቼ እንደሚፈነዳ የማይታወቅ ከፍተኛ የህዝብ ቅሬታ እንዳለ ለመገንዘብ ችለናል። ለዶቼ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ መቀለም